እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። የቸርነት አምላክ በተለመደ አባታዊ ቸርነቱ እግዚአብሔር መንፈስ ቅዱስ ዛሬም በመካከላችን በመገኘት ያለፈውን አገልግሎታችን እንደባረከልን አሁንም ጉባኤያችን እንዲባርክልን እሱ ራሱ እንዲያስተምረን ቃሉን መስጢሩን እንዲገልጥልን የጨለመውን ልቦና እንዲያበራልን ቅዱስ ፈቃዱ ይሆንልን። ዛሬ በቤተ ክርስቲያናችን እግዚአብሔር የሰራውን ድንቅ ስራ ምንጊዜም በየሁዱ በየቀኑም ቢሆን በተለይ በየሁዱ ጎላ ያሉቱ ይነገራሉ እና ዛሬ በግጻዊያችን ማለት በቤተ ክርስቲያናችን ስርዓት የእግዚአብሔር መልአክ ቅዱስ ሚካኤል ኢየሩሳሌምን ወይም እስራኤልን ከአደጋ ያዳነበትን የምናስብበት ቀን ነው። ማለት ሕዝቅያስ የተባለ የእግዚአብሔር ሰው በእስራኤል መካከል ነግሶ ነበር። ማለት እግዚአብሔር መርጦት ነበር። በሱ ዘመን የአሦር ንጉስ በኃይል ተነስቶበት ወደ እግዚአብሔር አለቀሰ። ቅዱስ ሚካኤል ላከ፣ እግዚአብሔር መልአኩ ላከ። ሰይፍ ሳይመዝ ጦር ሳይወረውር ገላገለው፣ እና ያ ፈተና ደግሞ በዚያ ወቅት ብቻ ያን ቀን ብቻ ሆኖ የሚቀር ስላልሆነ ሃያላን ሁል ጊዜ ኃይል የሌላቸውን እግዚአብሔር ያላቸውን እግዚአብሔር የሌላቸው ሰዎች መጋፋታቸው ዓለም እስክታልፍ ድረስ ያለ ስለሆነ፣ እንግዲህ በእያንዳንዱ ሀገር በእያንዳንዱ ህዝብ የሚደርስ ስለሆነ ይሄ መታሰብ እንዳለበት ቤተክርስቲያናችን ወስና ታስባለች እና እንግዲህ ቅዱስ ሚካኤል ወይም የእግዚአብሔር መልአክ ህዝቅያስን ወይም እስራኤልን ያዳነበት ቀን ነው። ከጠላት እጅ ያዳነበት ቀን ነው። አገሯ እንዳልነበረ ነበር ትሆን ነበር። ኢየሩሳሌም ልትፈራርስ ነበር። ቤተ መቅደሱ ሞና ሊሆን ነበር። ህዝቡም ሊያልቅ ነበር። እንግዲህ ቅዱስ ሚካኤል ከዚህ ሁሉ መከራ አዳናቸው፣ ወይም የእግዚአብሔር መልአክ ይላል። ያ የእግዚአብሔር መልአክ ከዚህ ሁሉ መከራ ከዚህ ሁሉ መቅሰፍ አዳናቸው። እንግዲህ እዚህ ላይ ይሄ ቃል አሁን አከራካሪ እየሆነ መጥቷል። ለምንድነው ሚካኤል አዳኝ የሚባለው? ለምንድነው እንደው እመቤታችን አዳኝ የምትባለው? ለምንድን ነው የእግዚአብሔር ቅዱሳን አዳኞች የሚባሉት? ወንጌሉ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ጀምሮ ስናነብ እንደምናገኘው በላይ በሰማይ በታች በምድር መዳን በሌላ በማንም የለም ይላል። በላይ በሰማይ ሲል እንግዲህ ተመልከቱ። እንግዲህ መላእክት አሉ፣ ሌሎችን ፍጥረታት አሉ በታች በምድር ሲል እንግዲህ ያው ቅዱሳን የተፈጠሩበት ነው በላይ በሰማይ በታች በምድር እንድንበት ዘንድ የተሰጠን ሌላ ነገር የለም መዳን በሌላ በማንም የለም ይላል መዳን በክርስቶስ ኢየሱስ ነው ነው የሚለው እኛ ግን ሚካኤልንም አዳኝ እንላለን ማለት መጀመሪያ እመቤታችንን አዳኝ እንላለን እንዲያውም በጸሎታችን ላይ ስባት ለማርያም አምላክ እግዝእትነ ወመድኃኒትነ እንላለን። ማታ ማታ በሚደርሰው ጸሎት ላይ አዳኛችን መድኃኒታችን ለሆነች እም አምላክ ለአምላክናት ምስጋና ይገባል ብለን እንጸልያለን። በጸሎታችን ውስጥ በቤተክርስቲያናችን እመቤታችንን አዳኝ ብለን እንጠራለን። መድኃኒት አዳኝ ብለን እንጠራለን። የተጻፉ ቃላት አሉ እንደዚህ ተብለው። ቅዱሳኑንም እንደዚህ እንላለን፣ አድኑን እንላለን። ለምንድን ነው? መዳን በሌላ በላይ በሰማይ በታች በምድር መዳን በሌላ በማንም የለም ይላል። መዳን በሱ ብቻ ነው፣ አዳኝ እሱ ብቻ ነው ነው የሚለው። እኛ ለምንድን ነው ሚካኤልን አዳኝ የምንለው? ለምንድን ነው ሌሎችን ቅዱሳን አዳኞች የምንላቸው ወይም ከዚህ ሁሉ በላይ እመቤታችንን አሁን መድኃኒት አልናት፣ አዳኝ አልናት። ለምንድን ነው ተሳስተናል? ተሳስተን ከሆነ መተው ነው። አልተሳሳትንም። አልተሳሳትን ከሆነ ለምን ጠየቀው መልስ መስጠት ነው። ለምንድን ነው? እስኪ ነገሩኝ። ታማላለች። ቆማማለድማ ታማላለች። አሁን ዋናው ቃሉ የሚለን ምንድን ነው? በላይ በሰማይ በታች በምድር መዳን በሌላ በማንም የለም። ማማለድ አላልኩም እዚህ ላይ መዳን፣ መዳን በሌላ በማንም የለም። መዳን በክርስቶስ ኢየሱስ ብቻ ነው። መረጃ መጽሐፍ ቅዱሳዊ ጥሬ ቃል የእግዚአብሔር ሰቦች አዳኝ ሲባሉ፣ የእግዚአብሔር ሰቦች አዳኝ ሲባሉ፣ አዳኞች ሲባሉ፣ ጥሬ ቃል ካገኘን የጌታ ማዳኝነት እዚህ ያለ መጽሐፍ ቅዱሳዊ መረጃ ነው። መጽሐፈ መሳፍንት መጽሐፈ መሳፍንት 39 ነው። ምዕራፍ 3 ቁጥር 9 ምዕራፍ 3 ቁጥር 9 መጽሐፈ መሳፍንት እናነባለሁ። ምን ይላል? የእስራኤልም ልጆች ወደ እግዚአብሔር ጮሁ። ችግር ደርሶባቸው ነበር። የእስራኤል ሕዝብ ወደ እግዚአብሔር ጮሁ። እግዚአብሔርም የሚያድናቸውን አዳኝ፣ አስተውል! የሚያድናቸውን አዳኝ የካሌብን የታናሽ ወንድሙን የቄኔዝን ልጅ ጎቶሊያልን አስነሳላቸው ይላል። የሚያድናቸውን አዳኝ እው ወንጀሉ መዳን በሌላ በማንም የለም ብሎ ነበር። አሁን እዚህ ላይ ጎቶሊያልን አዳኝ ያለ። ሌላው ሁለተኛ ነገስት ምዕራፍ 13 ምዕራፍ 13 ቁጥር 5 ተመሳሳይ ነው። ሁለተኛ ነገስት ምዕራፍ 13 ቁጥር 5 ላይ አሁንም እስራኤል እንደ ልማዳቸው እግዚአብሔርን በደሉ። ጠላቶቻቸው ተነሱባቸው። ወደ እግዚአብሔር ጮሁ። እዩ አካዝን ያድናቸው ዘንድ ታዳጊ የሆናቸው ዘንድ አስነሳላቸው። እዩ አካዝ ታደጋቸው፣ አዳናቸው ይላል። ሌላው መጽሐፈ ነህምያ ምዕራፍ 9 ቁጥር 27 ላይ ደግሞ ነቢዩ ምን ይላል? ነህምያ 9 27 ላይ አባቶቻችን አንተን በደሉ። ሆኖም በንስሐ ወደ አንተ ተመልሰው ወደ አንተ ጮሁ ስለዚህ የሚያድኗቸውን አዳኞችን አስነሳላቸው። ዛሬም ድረስልን የሚል የሚያድኗቸውን አዳኞች ይላል ቃሉ። ስታነቡት ትንቢተ አብድዩ ራፋ ያው አንዲት ናት ሌላ የላትም። ቁጥር ሃያ አንድ ላይ ምን ይላል? አዳኞች ወደ እግዚአብሔር ተራራ ወጡ ይላል። የእግዚአብሔር ልጆች አዳኞች ወደ ጽዮን ተራራ ወጡ ይላል። አዳኞች አዳኞች ወደ ጽዮን ተራራ ወጡ ይላል። አሁን ምናልባት እንዲህ እንዲህ ስንል እንዲህ ስንል እንደ ይሄማ የብሉ ኪዳን ነው ይሉን ይሆናል፣ የሚለን ይገጥመን ይሆናል። በአዲስ ኪዳን የአይቆ መልእክት ምዕራፍ 5 ቁጥር 15 ላይ ከእናንተ አንዱ ሲታመም ወደ ቤተ ክርስቲያን ሽማግሌዎች አምጡት ወይም ሊሄዱ ዘይት በፊታቸው አድርገው ይጸልዩለት፣ የጸለዩበትን ዘይት ይቀቡት በሽተኛውን ይልና የነዚህ የ የሽማግሎች ጸሎት ወይም የእምነት ጸሎት ድውዩን ያድናል ይላል። ጸሎት ነው። ተመልከቱ። ድውዩን ያድናል ይላል፣ ያድናል ይላል። ጸሎት ነው፣ የሰው ጸሎት። ሌላው እንደውም ይባስ ብሎ በብሉይ ኪዳን የተመረጡ እግዚአብሔር የመረጣቸው ነገሥታትን፣ ነቢያትን የሱን ምርጦች ነበር አዳኞች እያላቸው ዛሬ ግን በአዲስ ኪዳን ሁላችንም በክርስቶስ የዳን ስለሆነ ምንም እንኳን በክብር ከአንድ ኮከብ ሌላው ኮከብ ደመቅ ብሎ እንደሚታየን ምንም እንኳን በክብር አባቶቻችን በጸጋ እድገት ደረጃ ከፍ ቢሆንና ቢበልጡንም እያንዳንዳችን አዳኞች ተብለናል። እያንዳንዳችን አዳኞች ተብለናል። የይሁዳ መልእክት እናንብ። ዛሬ ቅድም በቅዳሴ ጊዜ ያነበብ ነው። የያዕቆብ ወንድም የይሁዳ መልእክት ያይቆብ ወንድም የይሁዳ መልእክት ምን ይላል ቁጥር እስኪ ሀያ ጀምሮ ላነበው እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት እየተጠባበቃችሁ በእግዚአብሔር ፍቅር ራሳችሁን ጠብቁ ይልና አንዳንዶች ተከራካሪዎችንም ውቀሱ፣ ክርክር ኃጢአት ስለሆነ አንዳንዶችንም ከእሳት ነጥቃችሁ አድኑ ይላል። አሁን ሐምሌ ገብርኤል የምናከብረው እየሉጣን ሕፃኑን ጭርቆስን ከእሳት ነጥቆ አዳነ ብለን ነው የታህሳስ ገብርኤልን የምናከብረው ወይ የምናስበው። አናንያ ዛሪያ ሚሳኤልን ሶስትን ወጣቶች በእሳት ሲጨመሩ በእሳት ሲከተቱ አዳናቸው ከእሳት አዳናቸው እያለ ነው። ዛሬም እያንዳንዳችን እያንዳንዳችን ከእሳት ነጥቃችሁ አድኑ ተብለናል። በአጭሩ ብዙ እንዳላበዛባችሁ፣ አሁን እንግዲህ መዳን ማለት በላይ በሰማይ በታች በምድር መዳን በሌላ በማንም የለም ማለት በኢየሱስ ክርስቶስ ብቻ ነው አለ። አሁን መጽሐፍ ቅዱስ ደግሞ የእግዚአብሔር የእግዚአብሔር ቃል የመጣላቸውን የእግዚአብሔርን ኃይል የለበሱትን ቅዱሳንን ሁሉ አዳኞች አላቸው። እንደውም አልፎ ተርፎኛን ምስኪኖቹን አዳኞች አለን። ከእሳት ነጥቃችሁ አድኑ አለን። አድኑ ካለን አዳኞች ነን ማለት። ምንድነው ልዩነቱ? እንግዲህ ልዩነቱ ምንድን ነው? በላይ በሰማይ በታች በምድር መዳን በሌላ በማንም የለም ብሏል። እንደገና አሁን ደግሞ የእግዚአብሔር ሰዎች እኛም ራሳችን አዳኞች ተባል። ምን የትኛው ነው እንግዲህ ልዩነቱ ምንድን? ትዝ ይላቸዋል። አንድ የሞተ ሰው ነበረና ከመቃብሩ ላይ ሌላውን የሞተን ሰው ከመቃብሩ ላይ ሲጥሉት፣ አስከሬኑን ያን የሞተውን ሰው አጥንት ሲነካ ተነሳ። ማነው እሱ? ኤልሳ ይው ከሞቱም በኋላ እንግዲህ በሕይወት ሳሉ ብቻ አይደለም ከሞቱም በኋላ አጥማቸው ራሱ ጳውሎስ ለብሶት የነበረው ጨርቅ የሐዋርያት ሥራ ውስጥ ነው። ለብሶት የነበረው ጨርቅ ተገኘ የቅዱስ ጳውሎስ ምእመናን ለበረከት ተካፍለው ይዘው የሚሄዱ ቁርጥራጭን፣ እና እያንዳንዱ ምእመን ያችን የደረሰችውን ቁራሽ ከታመመ ሰው ላይ ሲጥለው ጋኔል እንደሆነ ጭሆ ይለቃል፣ ልዩ ልዩ ደዌ እንደሆነ ከደውያቸው ይፈውሱ ነበር ይላል። ከሞቱ በኋላ ለብሶት የነበር ጨርቅም ይፈውሳል፣ ያድናል። አጽማቸውም ያድናል። እንደው ታምር ነው። ከሞቱ ሳሉ ብቻ አይደለም ማለት ነው። ከሞቱም በኋላ ነው። ልዩነቱ ምንድን ነው? ይሄን ካወቅን ግራ ይገባል። ጌታዬሽ እግዚአብሔር በእነሱ አድሮ ያድነናል። እግዚአብሔር ይባርክልኝ። ዋናው አንዱ ይሄ ነው፣ አንዱ ይሄ ነው። ትልቁ ነገር ይሄ ነው። እግዚአብሔር በእነሱ ሆኖ እኛን ማዳኑን ነው። አሁን የጠቀስኳቸው ሰዎች ሁሉ ከራሳቸው ምንም የላቸውም። ራቆታቸውን የተፈጠሩ ሰዎች ናቸው፣ ደካሞች ናቸው። ግን እሱ እንደወደደ እሱ ሲመርጥ በእነሱ ሆኖ መረዳት የሚገባቸውን ይረዳል። አንድ ምሳሌ ልስጣችሁ እስኪ። ከተስማማንበት በጣም ጥሩ ነው። እኔ እታመማለሁ፣ ሐኪም ቤት ይሄዳለሁ። ዶክተሩ ይመረምረኛል፣ በጥንቃቄ ይመረምረኛል። በሽታዬን ያገኘዋል፣ መድኃኒት ያዝልኛል። መድኃኒቱን እወስዳለሁ መድኃኒቱን ወስጄ እድናለሁ። አሁን የዳንኩት በክኒኑ ነው? በመድኃኒቱ ነው? በዶክተሩ ነው? በክኒኑ ነው ወይስ በዶክተሩ ነው የዳንኩት? በሽታዬ የሞተው ያ ጀርሙ የሞተው በክኒኑ ነው? በዶክተሩ ነው? በክኒኑ ነው። ግን በተለምዶ አነጋገር ዶክተር ገሌ አዳነኝ ይላል። ዶክተር ገሌ እጅ ሁሉ እኮ መድኃኒት ነው። ስመረመረኝ መድኃኒት አሰሰልኝ፣ አዳነኝ። እንዴት ነው የምንወደው፣ ወደው ያንሰው ግን ያዳነን መድኃኒቱ ነው። እሱን የወደድነው መርምሮ ስላገኘልን ነው በሽታው። የወላዲት አምላክ የድንግል ማርያም አዳኝነትም ይኸው እንደዚህ ተመልከቱ። እንግዲህ በልመና በጸሎታ በሆነው ሁሉ እንግዲህ እግዚአብሔር በሰጣት ጸጋ ሁሉ እኛን ኃጢያተኞችን እንድንመለስ ትጸለያለች። እግዚአብሔር አይምሮን ይሰጠናል በንስሐ ተመልሰን አላምን እንደሆነ ክርስቶስን እናምናለን። እሱን ስናምን መድኃኒትን አገኘን ድነናል ማለት ነው። ደግሞ ክርስቲያኖች ሆነን ምንበድል ከሆነ ደግሞ በነሳ እንመለሳለን። በኃጢአታችን ተናዘን ቅዱስ ቁርባኑን ስንወስድ ሥጋ ወደሙን ርኩሰታችን ሩክሳታችንን ይቀደሳል፣ በደላችን ሁሉ ይቀር። ስለዚህ አሁን እሷ ምንድነው አሁን መድኃኒቱን ማሳየት መድኃኒቱን መስጠት ነው። ለምሳሌ ያህል በቃና ዘገሊላ ሰርግ ውስጥ እንሂድ። ወይኑ አለቀባቸው አፈሩ ሙሽሮች፣ ወዲያውኑ ተነስታ እንዲህ እነዚህ ምሽሮች ኳፈሩ ምን ይደረግ አለቀባቸው እኮ አለችው። አንቺ ጊዜ ገና ነው እባክሽ ተይኝ፣ የምትይውን እኮ እኔ አውቃለሁ፣ ግን እንደ አደራሽን በሌላ አንቺ መካከል የለም በመካከላችን ምንም ነገር የለም። አንቺ ሴት ከአንቺ ጋር ምን አለኝ ታውቂኛለሽ፣ ጊዜዬ ግን አልደረሰም። ተይኝ በሰዓት ነው የምሰራው ስላት እሻል አለችም፣ አሳላፊዎቹን ብላ ሂዱ አለቻቸው። በኋላ ሊያሳፍራት አልፈለገም። ምን አላቸው አላቸው ስድስት የድንጋይ ጋኖች በውስጣቸው ምንም ውሃ ሙሏቸው፣ አለ ውሃ ተሞሉ ወይን ያደረገላቸው። አሁን የእመቤታችን ድርሻዋን ተመልከቱ። የእመቤታችን አሁን ዋናው መጠየቋ ችግሩን መንገሯ፣ ችግሩን ነግራ እሱ ሲቀበለው ጸሎቱን ምልጃውን እሱ ሲቀበለው ተመልከቱ። አሁን ሂዱ አለቻቸው ወደሱ፣ ከሱ ጋር ተገናኙ ከአፍረት ናቸው። ይሄ የሱ አሁን ተመልከቱ እንግዲህ እንዴት አይነት ዶክተር እንደሆነች በሽታውን መርምራ አገኘች ሂዱ አለች ልክ እንደዚህ ነው የሌሎችም እንደዚህ በእግዚአብሔር ቃል በመዝሙር ሊሆን ይችላል በቃል ኪዳን በተሰጠው ሊሆን ይችላል በጸሎት ሊሆን ይችላል በመልጃው በማንኛውም እግዚአብሔር በሰጣቸው አባቶቻችን እግዚአብሔር በሰጣቸው በእግዚአብሔር ቃል በጸሎታቸው በምክራቸው ሕይወታችን በእግዚአብሔር ቃል መርምረው መርምረው መርምረው ያን ጊዜ በሽታውን ሲያገኙት መድኃኒቱ ይሄ ነው ይሉናል መድኃኒቱ ኢየሱስ ክርስቶስ ነው። ትንሽ እመቤታችንን ከሌላው ለየት የሚያደርጋት ነገር አለ። ምን ይመስላችኋል? እመቤታችንን ከሌሎች ለየት የሚያደርጋት ነገር አለ። አሁን ሌሎችን በዶክተር እሷን በዶክተር መስለናል፣ ሌሎችንም በዶክተር መስለናል። ዶክተሮች በሽታው መርምረው መድኃኒት ያዛሉ። በሽተኞች በመድኃኒት ይድናሉ። ዶክተሮች የሥራ የዶክተሮች ድርሻ መርምሮ ማግኘት እንጂ ማዳን አይደለም። ማዳን የመድኃኒት ጉዳይ ነው። እመቤታችን እንግዲህ ከዚያ ውስጥ ነው የጨመርናት ከዶክተሮች ውስጥ ነው። ግን የሷ ከዶክተሮች በለጥ የሚልበት ነገር አለ። ምንድነው እሱ? አቤት መድኃኒቱ የተቀመመው በእሷ ቤትነት ነው። ተጋውተናል በሷ ቤት ነው መድኃኒቱ የተቀመመው። በሷ ቤት ነው ስል በእሷ ማኅፀን በእሷ ሕይወት ውስጥ ነው። ሌሎቹ ከተገኘ በኋላ ነው ያሳዩ። እሷ ግን መድኃኒቱ ሲቀመም ገና ቅዱስ ገብርኤል ሲያበስራት፣ ይኩነኒ በከመትበለኒ እንዳልከኝ ይሁንልኝ ስትል፣ አካላዊ ቃር መጥቶ በማኅፀኗ ሲቀረጽ ያ ሰማይና ሰማይና ምድር የማይችሉት መለኮት የሚሳነው ነገር ስለሌለ፣ በማኅፀኗ ከነብሷ ነብስ ከስጋዋ ሥጋ ከደሟ ነብስ ወስዶ ዛቸው ሲቀመጥ፣ ቅመማ ማለት ተመልከቱ። ሲቀመም ስላሴ የእኛን መዳን ሲቀምሙ የተለየ የወልድ አካል ከኛ አካል ጋር የሱ ባህሪ ከኛ ባህር ጋር ሲዋሃድ ሲቀመም፣ የሷ ማህፀን የመድኃኒቱ የቅመማው ቤት ነበረ። ከሌላው ለየት የሚለው እዚህ ነው። ምስጢሩን ታውቃለሽ ማለት ነው። ገና መድኃኒቱን ያሁን መድኃኒት ሲታዘዝልኝ፣ መድኃኒቱን መውሰድ እንጂ ከምን ይሰራ ከምን ይሰራ የማውቀው ነገር የለኝ ሌሎችም ቅዱሳን እንደዚህ ነው። የክርስቶስ መድኃኒት መሆንን የሚያውቁት ነገር የላቸውም። መድኃኒት መሆኑ ከታወቀ በኋላ ነው ማዘዝ የጀመሩ። እሷ ግን አለችበት። በምስጢር ውስጥ ሲቀመም ገና ታይ ነበር። ቀማሚ ባትሆንም ሲቀመም ታይ ነበረ። በእሷ ቤትነት ነው ያ የሆነው። ለየት የሚያደርጋት ይሄ ነው። አማራጅነቱም የቃና ዘገሊላ ከሌሎች የተለየ ነው። ሌሎች ጊዜው ገና ነው ከተባለ ወደ ኋላ ነው የሚሉ። እሷ ግን ጊዜው ገና ነው እየተባለች አልተወችም። ምስለ ሰባን አልተወችም ልመናዋን አልተወችም። ያለ ጊዜው ስራ ሰድራላት። ለየት የሚያደርጋትም አንዱ ይሄ ነው። በጣም ጥሩ። አሁን ስለ ሰዎች ተነጋገረ። ልዩነቱን አሁን ተገባብተናል? አዳኞች ስንል ዝም ብለን በዶክተር እንመስል። በቀላሉ እኔ ምን ላድርግ እንግዲህ። ስለ እርሻስ በገበሬው እንዳልመስል ብዙዎቻችሁ አይገባችሁም። ከተማ ውስጥ ነው የተወለዳችሁት። እኔ ቀላል ይመስለኛል። አሁን መዳን በላይ ማን ነው በላይ? በሰማይ በታች በምድር መዳን በሌላ በማንም የለም ሲል ተመልከቱ እንግዲህ፣ ያ ኃጢአት በሽታ ያ ኃጢአት በሽታ የሚሞተው በክርስቶስ ኢየሱስ ደም ብቻ ነው። በክርስቶስ ኢየሱስ ደም ብቻ ነው። ምክንያቱም የሰዎች የሥጋ በሽታ የሚሞተው ጀርሙ የሚሞተው በዶክተሮች ሳይሆን በክኒኑ በመድኃኒቱ እንደሆነ ሁሉ ደግሞ ያ ኃጢአት በሽታችን የሚሞተው የዘላለም ሞት የሞተው እና የሚሞተው ደግሞ በዶክተሮች በተመሰሉ በቅዱሳኑ ሳይሆን መድኃኒት በሆነው በክርስቶስ ኢየሱስ ነው ግን ሁኔታዎችን መርምረው ከመድኃኒቱ ጋር ስላገናኙ አዳኞች ተብለዋል። ከዚህም ጋር ጌታ እንዳሉት በእነሱ ኃይልን አስተላልፎ ስለሆነ ደካሞችን ከሚዋጓቸው፣ ከሚጋፋቸው፣ ከነደደው እሳት፣ ከፈላው ውሃ የሚያድናቸው ምንጊዜም የእሱ ኃይል ነው፣ ግን ቅዱሳኑን መጠቀሚያ አድርጎ ነው። ያ እንደተጠበቀ ነው። የመጀመሪያው መልስ ማለት ነው። አሁን ወደ መላእክት እንሂድ። መላእክትንም አዳኞች እንላለን። ቅድም እንዲያውም በምስባኩ ጊዜ ዘግይታችሁ ለመጣችሁ ይታየን መላከ እግዚአብሔር አውዶሙ ደለይ ፈርዎ ወያድኖሙ ጣሙ ወታይምሩ ከመ ኄር እግዚአብሔር ብለናል። በቅዳሴው ጊዜ ዘግይታችሁ ለመጣችሁ ቀረባችሁ ይታየን መላከ እግዚአብሔር አውዶሙ መዝሙር ሠላሳ ሦስት ውስጥ የእግዚአብሔር መልአክ እግዚአብሔርን በሚፈሩት ሰዎች ዙሪያ ይቆማል ይከተማል ይሰለፋል ወያድህኖሙ ያድናቸው ማለት ነው እነማንን የእግዚአብሔርን ሰዎች እግዚአብሔርን የሚፈሩትን ሰዎች ያድናቸው አለ ይላል ከምን የሚያድናቸው ከምንድነው የሚያድናቸው ከዚያ በምዙር ሳሉ ካለባቸው መቅሰፍት ከደረሰባቸው አደጋ ከሚዋጓቸው አጋንንት የእግዚአብሔርን ኃይል ለብሰው ያድኗቸዋል ከዘላለም ሞት አይደለም የክርስቶስን ደም ይነካ፣ አይደለም ይሄ ከጊዜው ከደረሰባቸው ችግር አጋንንት በሲጋራ ሱስ እንደሆነ የሚያታሏቸው፣ በስካር ሱስ እንደሆነ የሚያታሏቸው፣ በዝሙት ሱስ እንደሆነ የሚያታሏቸው፣ በጉቦ ሱስ እንደሆነ፣ በዘረኝነት ሱስ እንደሆነ፣ በትዕቢት ሱስ እንደሆነ፣ በምቀኝነት ሱስ እንደሆነ፣ በመዋርት ሱስ እንደሆነ፣ በሆነው ነገር ሁሉ ሲዋጓቸው ሲያዩ፣ የእግዚአብሔር መላእክት ደግሞ እነዚያ ደካሞቹ በሀጢያት የደከሙት መላእክት እንዲዋጉላቸው የሚያምኑ ከሆነ የእግዚአብሔር ናይል የሚያምኑ ከሆኑ ይዋጉላቸዋል። በተለይም በማህበራዊ ኑሮ እና ያደኗቸዋል ይልና ጣሙ ከመሄር እግዚአብሔር ጣሙ ከመሄር እግዚአብሔር እግዚአብሔር። ታዲያ ይህን ያደረገው በቸርነቱ ነው። በቅዱሳኑ አድሮ አዳነን፣ በመላእክቱ አድሮ አዳነን። እስቲ ይህን ድንቅ አምላክ እስቲ አጣጣሙት፣ ይላል የእግዚአብሔር ቃል። ጣሙ ወታይመሩ ከመሄር እግዚአብሔር እግዚአብሔር ቸር እንደሆነ ቸርነቱን ቀመሱት። እኛ የቀመስነው ወል ጊዜ ጨካኝነቱን ነው ያጠፋናል፣ ይቀስበናል፣ ጋንም ይከተናል። እንዲህ ነው የምናውቀው። ሁልጊዜ በሰቀቀን በፍርሃት ነው የምንኖረ እሱ ጋር ነገሩን በቸርነቱ ነው መኖር ያለብን፣ በፍቅሩ የትን ያህል እንደሚወደድክ ጣሞ ወታይምሮ ከመሄድ እግዚአብሔርን እና እግዚአብሔር እግዚአብሔር ልጆቹ መላእክቱን እየላከ ጠብቆ ብሎ ባዘዛቸው መሰረት መላእክት ከልዩ ልዩ መጥፎ ከልዩ ልዩ መቅሰፍት ያድኗቸዋል ባለው ቃል መሰረት ዛሬ ኢየሩሳሌም ከአሶራውያን እጅ በአንድ እግዚአብሔር መልአክ የዳነችበት ቀን እየተገባባን ነው። ወደ ርዕሳችን መተናል። የዳነችበት ቀን ነው። በዘመኑ የነበረው ንጉስ ማን ነበር ብያቸዋለሁ። ፍዝቀያስ ሲነግስ የስንት አመት ሰው ነበረ? የሀያ አምስት አመት በጣም ፈታኝ እድሜ ነው የሀያ አምስት ዓመት ግን እድሜው የስጋ እድሜው ሀያ አምስት አመት ይሁን እንጂ በመንፈስ የሸመገለ ሰው ነው የነበረ እና በሱ ዘመን የትዕቢተኛ እግዚአብሔርን የማያመልክ ትዕቢተኛ የአሶር ወይም ዛሬ ሱሪያ ተብላ የምትጠራው የአሶር ንጉሥ በኃይል ተነሳበት፣ ፎከረበት፣ ኃይለኛ የሆነ ደብዳቤ ላከበት። ተጠንቀቃለው። ያ ያድነኛል የምትለው የእስራኤል አምላክ የምትለው ካዳንህ እናያለን አለ። ኢየሩሳሌምን አመድ አድርጌ ወታደር እንደጨው ደቁሼ አብቅቶላል። አንተንም መሬት ውስጥ ቀብሬ በኢየሩሳሌም ላይ እጨፍርባታለሁ። ያደነኛል ምትለው አምላክ አዳነ እናያለን። በጣም ኃይለኛ የሆነ የፉከራ ደብዳቤ ላከለት። ሁለተኛ ነገስት ምራፍ 19 ቁጥር 14 ላይ ባጭሩ ላነበው። ቁጥር 14 ላይ ሁለተኛ ነገስት ምራፍ 19 ቁጥር 14 ተመልከቱ። የ25 ዓመት ወጣት የ25 ዓመት ወጣት ምን አይነት ማስተዋል ቢሰጠው ነው? የወጣትነት እድሜ የቱን ያህል አስቸጋሪ ነው? ተመልከቱ ህዝቅያስም፣ ይላል ያ ትዕቢተኛ ንጉሥ የላከውን ደብዳቤ ብዳቤ ህዝቅያስም ደብዳቤውን ከመልእክተኞች እጅ ተቀብሎ አነበበው። ህዝቅያስም ወደ እግዚአብሔር ቤት ወጥቶ በእግዚአብሔር ፊት ዘረጋው። ተመልከቱ ደብዳቤውን ዘረጋው በእግዚአብሔር ፊት በእግዚአብሔር ፊት ዘረጋው። አንተ አንብበው አለው። የኔ አይኖች አንተ የሰጠኝ ደካሞች ናቸው። በመለኮታዊ አይኖችህ አንብብ በሌላ አይደለም ባንተ ላይ ነው ሕዝቅያ ስም ወደ እግዚአብሔር እንዲህ ብሎ ጸለየ በኪሩቤል የምትቀመጥ የእስራኤል አምላክ አቤቱ አንተ ብቻህን የምድር ነገስታት ሁሉ አምላክ ነህ ሰማይንና ምድርን ፈጥረሃል አቤቱ ጆሮህን አዘንብልና ስማ አቤቱ አይንህን ክፈትና እይ በሕያው አምላክ ላይ ይገዳደር ዘንድ የላከውን የሰናክሬምን ቃል ስማ አቤቱ በእውነት የአሦር ነገሥታት አሕዛብንና ምድራቸውን አፈርሰዋል። አማልክቶቻቸውንም በእሳት ላይ ጥለዋል። አክሬን በጣም ትሚተኛ ሰው ነበር። የሰራዊቱ ብዛት ቁጥር ስፍር የለው። በዘመኑ የነበረው የመሳሪያ አይነት ወደር የለውም። ከበበ ኢየሩሳሌም፣ ደብዳቤ ብቻ አይደለም ከበበ። ሕዝቅያስ ወደ እግዚአብሔር ለቅሶውን ቀጠለ። ህዝቡንም አልቅሶ አለ የላከውን ደብዳቤውን በእግዚአብሔር ፊት ዘርግቼለታለሁ። እግዚአብሔር አንብቦለታል። መልሱን ይሰጠዋል። ቀጥሉ ጽሁፋታችሁ እኔ ጋር ሆናችኋል ህዝቅ ያስ ቁጥር ቁጥር 35 ላይ ምን ላል እዚሁ ምራፍ 19 ቁጥር 35 ላይ በዚያችም ሌሊት ያን የትዕቢተኛውን ደብዳቤ ያን የመጥፎ ቃል ደብዳቤ በእግዚአብሔር ፊት ህዝቅ ያስ ባስነበበበት ሌሊት ወደ እግዚአብሔር ለህዝባ አዋጅ አውጆ ወደ እግዚአብሔር በጮህበት ሌሊት በዚያችም ሌሊት የእግዚአብሔር መልአክ ወጣ ከአሶራውያንም ሰፈር መቶ ሰማንያ አምስት ሺህ ሰራዊትን እንዳልነበረ አደረገ። መቶ ሰማንያ አምስት ሺህ ሰራዊት አለቁ። ማለዳም በተነሱ ጊዜ እነሆ ሁሉም በድኖች ነበሩ። ማለት የሕዝቅያስ ሰራዊት የእስራኤሉ ሄደው ሲመለከቱ ስ የት ደርሰዋል ብለው እንትን ሲሉ ሁሉም የጤፍ ነዶ መስለዋል። የአሶርም ንጉሥ ሰናክሬም ተነስቶ ወደ እሮጣል። ተመልሶም ብን ነው የተቀመጠ ለጊዜው በአምላኩም በናሳራክ። ናሳራክ ማለት የጣዖት ስም ነው። የአምልኮ ባዕድ ስም ነው። የዚያ የሰናክሬም ጣዖት ነው። በአምላኩም በናሳራክ ቤት ሲሰግድ ልጆቹ አድራሜሌክና ሳራስ ሳራሳር በሰይፍ ገድለው ወደ ወደ አራራትም ሀገር ኮበለሉ። ልጁም አስራዶን በእርሱ ፋንታ ነገሰ። ሰራዊቱ በሙሉ ሲያልቅበት ሸሸ። ሰራዊቱስ ብለው ልጆች ሲጠይቁ፣ አንድ ሁለት መንታ ሰይፍ የያዘ በመካከላቸው ሰይፉን ሲያናውጠው፣ ሰይፉን ሲያውለበልበው ሁሉም አለቁ፣ ብቻዬን ቀረው፣ አምልጬ መጣሁ ሲል እንዲህ አርፈው የተቀመጠን ሰው በትዕቢት በኃይል ተመክተ፣ ሰራዊቱን አስነስተ፣ ፎክረ ሄደ አስጨርፈ መጣ። የሀገራችን የሶሪያን ጉሎት ሰጥተህ መጣህ፣ አራቆትካት ሀገራችን። አትሄድ እያልክ እየነገርንህ የትዕቢትህ ውጤት ይሄ ሆነ። ምን ንጉሳችንን ምን አባታችንን ብለው የገዛ ልጆቹ በዘነዘና ብለው ገደሉት። ከዚያ ልጁ ነገሰ። ይለን ይሄ እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይቆማል፣ ከፈሩትም ነገር ያድናቸዋል ማለት እግዚአብሔር መልእክት ተመልከቱ የሰራው ይሄ መዘንጋት የለበትም። ምን ነው ንግሩ? ለእግዚአብሔር ምህረቱ ይሄ መዘንጋት የለበትም። ምን ለዘላለም አውሩለት። ለምን ትዕቢተኞች መሪዎች አሉ፣ ኃያላን መሪዎች አሉ፣ ሀይላቸውን መከታ አድርገው ደካማቸውን እንዋጣቸው የሚሉ ደግሞ። ደካምነታቸው ሳይሰማቸው ደካምነታቸው ሀይል ሆኗቸው እግዚአብሔርን ተስፋ የሚያደርጉ ደግሞ አሉ ያ ስራ ለዘላለም ይህ ተአምር ለዘላለም ሲሰራ ስለሚኖር አትርሱት፣ አውሩለት ነው የሚለው አሁን የእግዚአብሔር መልአክ አዳናቸው አላዳናቸውም። እነዚያ ሰዎች አልተዋጉ ሰይፍ አልመዘዙ፣ አንድ መልአክ ብቻ ሄደው ጨረሰላቸው፣ ተገላገሉ። ስለዚህ አሁን ከዚህ የምንማረው ምንድን ነው? መሪዎች ራሳቸውን ዝቅ ማድረግ እንዳለባቸው። መሪዎች በህዝቡ መካከል ህዝቡን እንዲመሩ ሲመረጡ አዳኞች ተብለው ነው እንደነ ጎተልያን ቅድም እንዳነበብናቸው አዳኞች ነው የሚላቸው። አዳኞች ሲባሉ ለዚያ ህዝብ የእግዚአብሔርን ኃይል ኃይል አድርገው ነው። የእግዚአብሔርን ኃይል ኃይል ያደረጉ እንደሆነ ከኢኮኖሚ ውድቀት ያድኗቸዋል። ከቴክኖሎጂ ውድቀት ያድኗቸዋል። ከዘረኝነት በሽታ ያድኗቸዋል። ከመለያየት ያድኗቸዋል። ከረሃቢ ያድኗቸዋል። ከድንቁርና ያድኗቸዋል። ከመጥፎ ስለ ምግባር ሁሉ ያድኗቸዋል። የአዳኝነት የመለኮት ነው ግን መጠቀኛ ይሆናሉ። ከዚህም ጋር ደግሞ በዙሪያቸው በፍዕቢት ከሚመጡ ጠላቶቻቸው ያድኗቸዋል። ታዲያ ይህ ሁሉ ጸጋና በረከት ከእግዚአብሔር ሊገኝ የሚችለው መሪዎች ለእግዚአብሔር ራሳቸው ሲሰጡ፣ አንተ አንበው ሲሉ የሚገዳደሩብን ተመልከት እንግዲህ አንተ አንበው አንተ ተመልከተው ሲሉ የኢኮኖሚ ውድቀታችን ደብዳቤታ አለ፣ አንተ አነበው ሲሉ፣ በቴክኖሎጂ ወደኋላ መቅረታችን አንተ ታውቃለህ፣ ይኸው ተጽፏል፣ አንተ አነበው ሲሉ፣ ይኸውልህ በሰይጣን ፈተና ተለያየን፣ ተበታተን። ይሄን ደግሞ ሰይጣን ጽፋል፣ ሰው ይጽፈዋል፣ አንተ አነበው ሲሉ። ለእግዚአብሔር ሁሉን የሰጡ እንደሆነ ያቺ ሀገር ሀገር ትሆናለች፣ ያ ህዝብ ህዝብ ይሆናል፣ እግዚአብሔርም በዚያ ህዝብ ይከብራል። ይሄ ነው አዳኝ ያልነው። በዚህ ነው። ሌላው ማዳን ብቻ ሳይሆን ማዳን ብቻ ሳይሆን ከክፉ ነገር ማዳን ብቻ ሳይሆን ይጸለያሉ። አንዳንድ ሰዎች ምን ይላሉ? አይ እንዲያው ሂዱ አድኑ ሲባሉ አሁን ለምሳሌ ይሄን ሰውዬ ማለት ሰራክሬምን ይሄ መላክ ታዞ ሂዶ ነው ያዳ ነው እንጂ የሰውን ችግር ደግሞ የሀገርን፣ የህዝብን፣ የወገንን ችግር ወደ እግዚአብሔር አያቀርቡም። የሰውን ችግር አያውቁም የሚለው አሉ የሚለው የሉም እንዴ? ተልከው ሲሄዱ ስራቸውን ፈጽመው መመለስ እንጂ የህዝቡን ችግር ወደ እግዚአብሔር አያቀርቡም የሚሉ ሰምታችሁ አታውቁም? ንገሩኝ እንጂ። አዎ ካልሰማችሁ ተገላግላችኋል። እኔ ግን ብዙ ጊዜ ሰምቻለሁ። ሊገጥማችሁ ይችላል፣ ሊገጥማችሁ ይችላል። አድምጡኝ። እንዲህ ይላል ትንቢተ ዘካርያስ ምዕራፍ አንድ ቁጥር አስራ ሁለት ጀምሮ እንዲህ ይላል የእግዚአብሔር መልአክ መልሶ አቤቱ፣ የሰራዊት ጌታ ሆይ ይላል አሁን ይህን አቤቱታ ለእግዚአብሔር የሚያቀርበው ሰባ ዓመት ሙሉ በባቢሎን ምድር ለተቀጠቀጡ እስራኤል ነው። በሚቀጠቀጡበት ወቅት ነው። ሰባ ዓመት ሙሉ እንባቸው ከመጠጣቸው ጋር እየተቀላቀለ ምግባቸው አሸር በአሸር የቆመ እየቆረጡ የወደቀ እየፈለጡ ጡብ እያቦኩ ይህ ነው የማይባል ስቃይ እየደረሰባቸው ሳሉ ነው። በዚያ በሰባ ዓመት ውስጥ ነው እንደዚህ የሚለው የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ ሰባ ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው? አለ እግዚአብሔርን። መልሶ ይላል እግዚአብሔርን መልሶ ከእኔ ጋር ይነጋገር ለነበረው መልአክ ይላል። መልአክና እግዚአብሔር ሲነጋገሩ ዘካርያስ ምስክር ነው፣ በራእይ ተገልጦለት መልአኩ ወደ እግዚአብሔር ሲያለቅስ ለስደተኞች እስራኤል እግዚአብሔር ደግሞ መልአኩን ሲያነጋግረው አሁን ተመልከቱ። ዘካርያስ ምስክር ነው፣ በራ የተገልጦለት እያየ ነው። እግዚአብሔር መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው ይለናል። ዘካርያስ እመልሰዋለሁ፣ ቃሉን አዳምጡኝ። የእግዚአብሔር መልአክ መልሶ ይላል፣ አቤቱ የሰራዊት ጌታ ሆይ እነዚህ ሰባ ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከመቼ ነው ብሎ የሚጮኸው ማን ነው? የእግዚአብሔር መልአክ እንዲህ ብሎ ሲጮህ ዘካርያስ ይሰማል። ያ ያል በራይ እግዚአብሔርን መልሶ ከኔ ጋር ይነጋገር ለነበረው መልአክ ይላል ዘካርያስ፣ እግዚአብሔር መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ምንን ሰምቶ? የመልአኩን ጩኸት ሰምቶ፣ የመልአኩን ጸሎት፣ የመልአኩን ልመና ሰማና በተሰደዱ ባቢሎን ውስጥ ባሉ እስራኤል ላይ ላሉ እስራኤል በስደት ላይ ላሉ እስራኤል የጮኸውን ጮኸት ሰማና፣ እግዚአብሔር በመልካምና በሚያጽናና ቃል እንዲህ ሲል መለሰለት፣ ይለናል ምስክሩ ዘካርያስ። ስለዚህም ከእኔ ጋር ይነጋገር የነበረው መልአክ ደግሞ እንዲህ አለኝ። እግዚአብሔር የተናገረውን ደግሞ ለእኔ ነገረኝ። ምክንያቱም መልአኩ የሚታይ አካል የሚጨበጥ አካል ስለሌለው ቢናገርም፣ ሰው ደንግጦ ይሸሻል። ስለዚህ አሁን ዘካሪያስ እግዚአብሔር ለመላኩ ያለውን የሰጠውን መልስ ዘካሪያስ መናገር እንዳለበት እንዲህ ይለዋል። ስለዚህም ከእኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ እንዲህም በለ የሰራዊት ጌታ እግዚአብሔር እንዲህ ይላል እኔ በታላቅ ቅናት በኢየሩሳሌምና በፀዮን ቀንቻ ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻቸው ነበር። በባቢሎን ላይ ተቆጥቻቸው ነበር። አሁን ግን ይላል እግዚአብሔር መልአኩ የነገረውን ነው እንግዲህ መልአኩ ነው ለዘካርያስ የሚነግረው እግዚአብሔር ለመላኩ ነግሯል መላኩ ደግሞ ሂድ እንዲህ ብሎኛል እግዚአብሔር መልስ ሰጥቶኛል እያለ ነው ለዘካርያስ የሚነግረው ወደ ኢየሩሳሌም በምህረት ተመልሻለሁ ቤቴ ይሰራባታል በኢየሩሳሌምም ላይ በኢየሩሳሌምም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር ደግሞም እንዲህ ስትል ስበክ የሰራዊት ጌታ እግዚአብሔር እንዲህ ይላል ከተሞቼ ደግሞ በበጎ ነገር ይረካሉ። እግዚአብሔርም ደግሞ ጽዮንን ያጽናናል፣ ኢየሩሳሌምንም ደግሞ እንደገና ሁለተኛ ይመርጣል። ከባቢሎን መልሶ አይዟችሁ ብለ ያስበክ። እግዚአብሔር ጮቴን ሰምቶ ይሄን ነግሮኛል። አንተ ሳታፍር ሳትፈራ ንገር ብሎ መልአኩ ያዘዋል። አሁን ይሄ እግዚአብሔር መልአክ ቅዱስ ሚካኤል ምን በለው ቅዱስ ገብርኤል ምን በለው፣ አሁን የህዝቡን ችግር ያውቃል አያውቅም? መልሱልኝ እንጂ ባያውቅ ኖሮ ወደ እግዚአብሔር ያቀርበው ነበር እንዴ? ችግራቸውን እስከመቼ ድረስ ነው ንገረኛ። ለውኩ አለቀስኩ፣ ተሰቃዩኩ ተስፋ ቆርጥ እኮ ነው። በሰው ሀገር እስከመቼ ድረስ ነው የማትመራቸው? እስከመቼ ድረስ ነው ኢየሩሳሌም እና ይሁዳንስ ወደ ጥንት ክብራቸው የማትመልሳቸው? እስከመቼ በስደት፣ እስከመቼ በንባ፣ እስከመቼ በሰቀቀን ብሎ ሲያቀርብ እግዚአብሔር ለመላኩ አይዞዋል በሚያጽናናና በሚያስደስት ቃል መለሰለት። የመለሰለትን የወለ ዘካርያስ ነገረው። በምሕረት ተመልሻለሁ ወደ ኢየሩሳሌም ደስ ይበላለው ማለት ብቻ አይደለም። እያሴ የተባለ ካህን አስነሳላቸው ያን ጊዜ የነበሩትን ካህናት መሪዎች አድርጎ እንደገና ሕዝቡን የሚመሩ ደግሞ በስጋው በኩል መሪዎች አድርጎ ከባቢሎን እንዲመለሱ አደረገ። አገራቸውን አገኙ። እንደገና እግዚአብሔርን በምድራቸው ማመስገን ጀመሩ በሕብረት። ይሄ ታሪክ ለሁላችንም ነው መሆን ያለበት። አገርን መጠበቁ ያን ጊዜ ብቻ ለኢየሩሳሌም አይደለም ለእኛም ሊሆን ይችላል። ሌሎች ሀገሮች የራሳቸውን ችግር በራሳቸው ይናገሩ፣ እኛ ግን የራሳችን ችግር ስናወራ አገርን የሚጠብቅ እግዚአብሔር ነው። እመ እግዚአብሔር የአነጸ ቤተ ከንቶ የጻኖ እለ ያአንጹ። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር አገርን ካልጠበቀ ወታደሮች በከንቱ ይደክማሉ። እግዚአብሔር አገርን ሲጠብቅ ደግሞ ታያ አያችሁ፣ የሰናክሬምን ታሪክ አንድ መልአክ ብቻ ነው። ሁለተኛ ሶስተኛ አልጠላቸው። እግዚአብሔር አገርን እንዲጠብቅ እግዚአብሔር ሕዝብን እንዲጠብቅ እግዚአብሔር የግል ቤትን የግል ህይወትን እንዲጠብቅ ምን መሆን አለብን እኛ? ምናልባት በአገር ደረጃ ብቻ ማየት የለብንም። በመሪዎች ደረጃ ብቻ ማየት የለብንም። በግል ህይወታችንም ለእያንዳንዳችን መልአክ እንዳለን ቃሉ ይነግረናል። የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ምን ይላል? ከታናናሾች አንዱን አትናቁ። ሆምሌስ ነው ብላችሁ፣ ደሃ ነው አልተማረም ብላችሁ ሰውን አትናቁ። ለምን ለእያንዳንዳቸው የሚጠብቋቸው መላእክት አሉ። እነሱ በእግዚአብሔር ፊት አቤቱታውን ያቀርቡባቸዋል። እግዚአብሔር በሏቸው ያለ እንደሆነ አትተርፉም። በድዎች የመጣ ቁጣ መመለሻ የለውም። እያንዳንዳቸው የእግዚአብሔር መልአክ አላቸው ይላል። እያንዳንዳችን ከወደብ መስገን ታዘሉናል። ዕብራውያን አንድ እንደሚነግረን ቅዱሳን መላእክት እኛን እንዲያገለግሉ ተመድበዋል። ስለዚህ ከግል ህይወት፣ ከትዳር፣ ከግል መስሪያ ቤት፣ ከግል ቢዝነስ ከገበሬው ከነጋዴው፣ ቤት ከሆነ ሁሉ ከባለ ስልጣኑ፣ ከእያንዳንዱ ቤት ጀምሮ ከእያንዳንዱ ህይወት እስከ ሀገር ደረጃ ድረስ እግዚአብሔር መላእክ እኛን እንዲረዱ፣ እንዲጠብቁ ከክፉ ነገር ሁሉ እሱን ኃይል አድርገው እንዲያደኑን ታዘዋል። ግን እኛ ምን አይነት ሰዎች ስንሆን ነው? ምን አይነት ሰዎች ምን አይነት ሰዎች ስንሆን ነው? እንደ ህዝቅያስ አይነት ሰዎች ስንሆን ስለሆን ያለዚያ እዚህ ዘካርያስ ላይ ምን ይላል መስላችሁ? ዘካርያስ ምዕራፍ 3። ትንቢተ ዘካርያስ ምዕራፍ 3 ቁጥር አንድ ጀምሮ ላነበው። እርሱም ታላቁን ካህን እያሱን፣ እያሱ ማለት የድሮው እንዳይመስላችሁ ሌላ እያሱ ነው። ከባቢሎን ሲመለሱ የነበረ ካህን ነው። እርሱም ታላቁን ካህን እያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣን የሚከሰው ዘንድ በስተቀኙ ቆሞ ነበር። ማንን ማንን ነው የሚከሰው? ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳይ። ሰይጣንም ይከሰው ዘንድ በስተቀኝ ቆሞ ነበር። ማን ነው ሰይጣን የሚከሰው? ኢያሱን። ምን ሆነ ይሆን የተከሰሰው? እግዚአብሔርም ሰይጣንን፣ ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ። እኔ ገስጽሻለሁ ነው የሚለው። በሌላ አነጋገር በእውኑ ይህ ከእሳት የተነጠቀ ትንታግ አይደለምን ይለዋል ኢያሱ። ሰይጣን ግን የከሰሰበት ምክንያት አለው እያሱም እድፋም ልብስ ለብሶ በመላኩ ፊት ቆሞ ነበር ይላል። እድፋም ልብስ ለብሶ በመላኩ ፊት ቆሞ ስለነበር ሰይጣን ከሰሰው። ነገር ግን እግዚአብሔር እድፉን እድፋሙን ልብስ ትቶ የተነጠቀ የእሳት ትንታግ ነው ዘውር ብላለው። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። ተመልከቱ በእውነው ይህ ከእሳት የተነጠቀ ትንታግ አይደለምን ብሎ ከመሰከረለት በኋላ እያሱም እድፋም ልብስ ለብሶ በመላኩ ፊት ቆሞ ስለነበር እርሱን መልሶ በፊቱ የቆሙትን መላእክት እድፉን ልብስ ከእርሱ ላይ አውልቆ አላቸው፣ ከእርሱ ላይ አውልቆ። እርሱንም እነሆ አበሳህን ካንተ አርቄአለሁ ጥሩ ልብስም አለብሳለሁ አለው። ደግሞ ንጹህ ጥምጥም በራሱ ላይ አድርጎ አለ። እነርሱም በራሱ ላይ ንጹህ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔር መልአክ ባጠገቡ ቆሞ ነበር። እዩ እንግዲህ ተመልከቱ። አሁን ያ መልአክ እንደዚያ ጮሆ ጮሆ ለምኖ ተመለሱ ሲመለሱ አገልጋያቸው የነበረው ካህን እግዚአብሔርን በደለ። እድፋም ልብስ ማለት በደል ነው ኃጢአት ነው። ያን ጊዜ ለምንድን ነው ይሄ ካህን እኮ ይሄ መሪ እኮ እስራኤልን እየመራ የመጣው ራሱ እግዚአብሔር ስለወደደው ነው እንጂ ራሱ እድፋም ነው፣ የኃጢአት እድፋም ነው ብሎ ከሰሰው። እግዚአብሔር ግን አሳልፎ አልሰጠው። ዘወር በል ብሎ ሰይጣንን ከገሰጸ በኋላ፣ ነገር ግን ዘወር ብሎ ምን አለ? እግዚአብሔር በመላኩ ሆኖ ይሄን እድፍ ልብስ አውልቅ አለው፣ እያሱ አውልቅ፣ አንተ ወቻለን ሁላችሁም አውልቁ አይኑኩ፣ ከዚያ አኔ አለው። ወዲያው አወለቁ፣ ንስሐ ገቡ፣ አለቀሱ፣ ተመለሱ። ሁሉም ንጹህ ልብስ ለበሱ፣ ንጹህ መጠምጠሚያ ጠመጠሙ፣ ተመጣጠሙ። በእግዚአብሔር መልአክ አጠገብ ሲቆሙ ምንም ችግር አልነበረባቸውም። መላኩም መልአኩም እድፍ ልብስ አይቶ አልተሳቀቀም፣ ወይም ኃጢአት አይቶ አልተሳቀቀም። ረዳቸው፣ ኢየሩሳሌም እስኪገቡ ድረስ ረዳቸው ይላል። እንግዲህ ወደ ራሳችን ልምጣ። ክርስቲያኖች፣ ኢትዮጵያውያን አገራችንን ወታደሮች አይደሉም እየጠበቋት የኖሩ። ዳር ድንበሩን ነገስታቱ አይደለም እየጠበቋት የኖሩ። ኃይል አይደለም ብርታታ አይደለም የመሳሪያ ጋዛት አይደለም ኢትዮጵያን እስካሁን ድረስ ኢትዮጵያ አሰኝቶ ያቆየ፣ መቼም ብንመሰክርለትም ባንመሰክርለትም አባቶች እንኳን መስክረውለታል። ዋናው እኛ ተናገርንለትም አልተናገርነትም አገሯን ያቆየ የእግዚአብሔር ኃይል ብቻ ኃያላን ሲነሱ በጊዮርጊስ የሚመስል በምንም ይመሰል መላእክቱን እየላከ በመላእክቱን የሚመስል የእግዚአብሔር ኃይል ጠላትን እያስወገደ እስካሁን ድረስ አስረክቦናል። አሁንም ቢሆን ኢትዮጵያን ከሚገዳደሯት አሁንም ቢሆን ኢትዮጵያን እናጠፋለን ከሚሉ የሰው ኃይል በምንም አይነት ኢትዮጵያ ሊያድን አይችልም። ኢትዮጵያ ሊያድን ቢችል ኖሮ የደርግ መሳሪያ ሰባቶ ሰማይ የደረሰው እንኳን ለኢትዮጵያ ለአፍሪካ መሪዎች በሙሉ በበቃም ነበር። ነገር ግን ያ እንደ ጡንቻ የፎክሩበት የነበረው ያ ከእኛ በቀር ማና የሌለበት የነበረው ያ ታንክ የእንትን የዳጉሳ ምርት ምን ልበላችሁ፣ እንደው ጉቶ ጉቶ እየመሰለ ነው ታንኩ በየሜዳው ወድቆ የቀረ በሚያሳዝን ሁኔታ በሚያስገርም ሁኔታ። አፍሪካን ያስፈራ አልፎ ተርፎ ፈረንጆችን ያስደነግጥ የነበረ ሰራዊት ኢትዮጵያን ሊያድን አልቻለም። ለምን? እግዚአብሔር በዚያ ስላልነበረ፣ መላእክት በአጠገብ ስላልቆሙ። ለምንድነው በአጠገብ ያልቆሙ? ሰዎች ሁሉ መሪዎች እግዚአብሔርን ስለካዱ፣ አውልቁ ቢባሉ ድፋሙን ጨርቅ አናወልቅም ስላሉ የእግዚአብሔር መላእክትም ስለሸሸ እንደዚያ ሆነ ነገር ሁሉ። ሰይጣን መክሰስ ብቻ አይደለም፣ ማጥፋትም ይችላል። ማጥፋትም ይችላል። ስለዚህ አሁንም ይሄ የመለኮት ቃል ከኛ ጋራ ነው። ትናንት አባቶቻችን ጋር እንደነበረው ዛሬም አለ፣ ነገም ይኖራል። እግዚአብሔር አምላክ አገራችን እንዲጠብቅ፣ እግዚአብሔር አምላክ ታሪካችን እንዳቆየልን እንዲያቆይ፣ እግዚአብሔር አምላክ ኢትዮጵያዊነታችን ጠብቆ ሰዎች ሆነን እንድንቆይ እድፋሙን ጨርቅ ማውለቅ ይኖርብን። አሁን ቃል አለው እኮ እድፋሙን ጨርቅ፣ ትልቅ ቆሻሻ፣ ትልቅ እድፍ ኩሪ አስቸግረን ዛሬ ከግል ርክሰት ከግል አጢአት አልፎ ትልቁ አሁን መለያየት ነው። እንደ መለያየት ያለ ታላቅ የእግዚአብሔርን መንፈስ የሚያሳዝን የመላእክትን ዓይኖች የሚያጸይፍ ትልቅ ቆሻሻ ነገር የለም። መለያየት ለኢትዮጵያ ሕዝብ አያስፈልግም። ለኢትዮጵያ ሕዝብ የራሳቸው ኃይል ራሳቸውን እንደማያድን ሁሉ የሚያድናቸው የእግዚአብሔር ኃይል እንደሆነ ሁሉ የእግዚአብሔር ኃይል ደግሞ መለያየትን እንደማይፈልግ ሁሉ መለያየት አይጠቅመንም፣ አይጠቅመንም። በተለይ ቅዱስ ጳውሎስ ምን ይላል? ዘመኑን ዋጅት ይላል። ዘመኑን ዋጅት ይላል። ወይ ጊዜ ሁሉ ይላል። ሶሎሞን ለሁሉም ጊዜ አለው። ምናልባትም የመሳቅ ጊዜ አለው፣ የጨዋታ ጊዜ አለው፣ የመብል ጊዜ አለው፣ የመጠጥ ጊዜ አለው፣ የመኝታ ጊዜ አለው፣ የሥራ ጊዜ አለው፣ የጠብ ጊዜ አለው አላለም። በእርግጥ ቢሆንም አደረግነው እኛ ጨመርንበት። የጠብ ጊዜ አለው ብለን፣ የመለያየት ጊዜ አለው ብለን፣ የዘረኝነት ጊዜ አለው ብለን ቅዱስ መጽሐፍ እንደነገረን ሁሉ እኛ አደረግነው። ነገር ግን ይሄ ሰይጣን ነው። ስለዚህ ይህ ጊዜው አይደለም። አሁን ምንለያይበት ጊዜው አይደለም። ምንጣላበት ጊዜው አይደለም። ያደፈውን ልብሳችን የምናወልቅበት ጊዜ ነው። ስካሩን የምንተውበት ጊዜ ነው። ጭሱን የምንተውበት ጊዜ ነው። ዳንሱን ምንተውበት ጊዜ ነው። በክፋይ መተያየቱን የምንተውበት ጊዜ ነው። በልማድ መመላለሱን የምንተውበት ጊዜ ነው። ጊዜው ነው አይደለም? እግዚአብሔርን ልንይዘው ይገባል። ጥሩ ነው። ህዝቡ ብልጥ ነው። እግዚአብሔርን ሸሽቶ የኢትዮጵያ ሕዝብ ሕዝብ ኢትዮጵያ እንዳም እንደማትሆን በአጭር ጊዜ ውስጥ ስለተማረ በቸርነቱ ከኛ ስላልተለየ ምንም እንኳን ሰይጣን ቢከሰንም፣ ተመልከቱ፣ እያሱን ከሰሰው እኮ ሰይጣን። እድፋም ልብስ ለብሶ እንዴት በአንተ መላክ ፊት ይቆማል? እውነት ብታዳላ ነው እንጂ ለምንም ነው እድፋም ልብስ ለብሶ የምትረጋው ነው። እግዚአብሔር ግን ሰሆነ ያለው የተነጠቀ የእሳት ትንታግ ነው። አንተ ልትከሰው አትችልም ሰይጣን ለስንት ዓመታት ከሰሰን። ለምን ወጣቶች እግዚአብሔርን ሲሰድቡ ሰምቶ፣ መሪዎች በእግዚአብሔር ላይ ሲንጠራሩ ሰምቶ፣ ወታደሮች መሳሪያቸውን ብቻ ጡንቻ ሲያደርጉ አይቶ፣ እሴቶች ሳይቀሩ እናቶች ሳይቀሩ እግዚአብሔርን ሲክዱ፣ እግዚአብሔርን ሰድቡ በመድረግ ላይ ሲናገሩ አይቶ አስተማሪዎች ሁሉ ከእግዚአብሔር ሳይሆን ኢትዮጵያውያን ከእግዚአብሔር ሳይሆን ሰዎች ሁሉ ከትልደው ሲሉ ሰምቱ። ይህን ሁሉ ቆሻሻ አይቶ እነዚህን እንዴት እንደው ብትወዳቸው ነው እንጂ ብሎ ከሳሸውና ከሷን ነበር። ነገር ግን ኢትዮጵያ ታበጸደው የሀበ እግዚአብሔር ተብሎ የተነገረላት ምድሬ በረከቴ፣ እሱም ህዝቡም ህዝቤ፣ ክንት ልትከስ አትችል። ህዝቡም ህዝቤ፣ ምድሯ ምድሬ የሰጠዋቸው ታሪክ ከኔ ነው። ሁሉም ነገር ያገኙት አንተ ልትከሳቸው አትችልም ብሎ ገሰጸልን። ኃጢያታችን ሸፍኑ ገመናችን ሸፍኑ ታዲያ ሰይጣንን እንዲያ ከገሰጸ በኋላ ተመልከቱ ኢያሱን በሚሳገባ ተለበልን ያለ እድፋሙ ልብስ አውልቅ ነጭ ልብስ ነው ያለው እግዚአብሔር እንዴት አድርጎ እንደተናገረን አላውቅም። ወጣቱ ተመልከቱ ያኔ ያርስ እየተንጠራራ ዛሬ ለሚል የነበረው እየተንጠራራ ዛሬ እግዚአብሔር አለ ይጀምራል በየነ ሁሉ የተንጠራራ ይዘምር ጀመር፣ እየዘመረ ከበሮ ይመታ ጀመር። ምሁራን ሁሉ ስለ እግዚአብሔር አለመኖር ልባቸውን ነፍቶ ጽፎ የነበሩት ሁሉ ዛሬ አንዳንዶቹ አንዶቹ አለ ወደ ማለት ተመልሰዋል። ሌሎቹ ደግሞ አለም ባይሉ ሁሉም ባይሉ ባይሉ ዝም ብለዋል። ይሄም ራሱ አንድ ነገር ነው። ወታደሮችም አይወቁት አወቁት። መሳሪያስ ሁሉ ደሁን እኔ ልጅ ነው በብዛት ሰራዊት ያለው ተረዱት። ስለዚህ አሁን የኢትዮጵያ ሕዝብ ልክ እንደዚህ እንደ እያሱ ልብሱን እያወለቀ ያለ ይመስላል። ማለት እያጠበ ያለ ይመስላል። ግን ገና ነው፣ ገና ነው። ብዙ እድፍ ይታያል በህይወታችን ብዙ እድፍ ይታያል። እርፋሙን ጨርቅ እናውት አይጠቅምንም። በበዓል ደረጃ እንኳን ይክበር መስገን እንድንለስ ያጎናጸፈን ኩታውን ነው ጋቢውን ነው። በበዓል ደረጃ በበዓል ቀን እንኳን እንድንለብሰው ያዘዘን ነጩን ልብስ ነው። ህይወታችን ሊያድፍ አይገባውም፣ ሊራቆት አይገባውም። ወደ እግዚአብሔር እንጭው ማለት ነው። እግዚአብሔርን እንያዝ። እግዚአብሔርን ያዝ እንደሆነ እንኳን እንኳን ሌላው መጥቶ እኛ ያጠፋ እኛ አዳኞች እንሆናለን። እንኳን ልንጠፋ እኛ አዳኞች እንሆናለን አለ እኮ ቃሉ። ይሁዳ መልእክት ላይ ቅድም እንዳነበብ ነው፣ ተከራካሪዎችን ውቀቱ በቤተ ክርስቲያን ክርስቶስ ኢየሱስ በደም እንዳልመሰረታት በሱ ደም እንዳልተገዛ ቤተ ክርስቲያና አዳኛ እሱ እንዳልሆነ አድርገው የሚናገሩ በማያገባቸው ገብተው ክብረ ቅዱሳኑን የሚያቃልሉ አሉ። በታቦቱ በስዕሉ፣ በጸበሉ፣ በጾሙ፣ በሆነው ነገር ሁሉ ይህን ምክንያት እያደረጉ የሚከራከሩ አሉ። ውቀሱ፣ አስተምሩ፣ አስረዱ። መዳን በላይ በሰማይ በታች በምድር በሌላ በማንም የለም በክርስቶስ ኢየሱስ ብቻ ነው የሚለውን ቃል ትናንትናም፣ ዛሬም ለምን ጊዜውም እንደ ብጫ ተጣወቃ ጥብቃ የያዘች ቤተ ክርስቲያን ናት። አትሳሳቱ ብላችሁ በጠየቋችሁ ጥያቄ መልስ መልሱላቸው፣ አስረዷቸው። አንዳንድ ጊዜም ውቀሷቸው። ደግሞ ሌለችን ከእሳት ነጥቃችሁ አድኑ። ከእሳት ነጥቃችሁ አድኑ። ሚካኤል ብቻ አይደለም፣ ገብርኤል ብቻ አይደለም፣ እያንዳንዳችን ታዘናል። ከእሳት ነጥቃችሁ አድኑ። አንዳንዱ የዘረኝነት መንፈስ ወረሰዋል፣ ያ እሳት። አንዳንዱ የመለያየት መንፈስ ወረሰዋል፣ ያ እሳት። አንዳንዱ የሰልፍና እሳት የሰልፍና መንፈስ ወረሰዋል፣ ያ እሳት ነው ቆማምጦ የሚጥል። አንዳንዱ ደግሞ የርኩሰት፣ አንዳንዱ የጭፈራ፣ አንዳንዱ እንደው አገሬ ምንም ትንሽ ሰው ያ ራሱን የቻለ በእውነት አደጋ ነው፣ እሳት ነው። አንዳንዱ ደግሞ እንዲሁም ልብል እንደም ቢለውን አጣውኝና የተለያየ መጥፎ ባህሪ ያለብን አለን። ስለዚህ እነሱን ነው አድኑ። ምን አለዋት ምን አለዋት በማያውቀው እሳት ውስጥ በአጫትም በሀገር ደረጃ በሆነ ሁሉ በማይረባ እሳት ውስጥ ያለ ባል ሊሆን ይችላል። ሚስት ማጥፋት አለባት። ያን አድኑ። ማጥፋት ስለላጁ ሰው ይሆን አይደለም። እሳቱን ባላን ማዳን አለባት። ባለም ሚስትር ማዳን አለበት ባልንጀራ ባልንጀራው ማዳን አለበት። አንዱ ክፍለ ሀገር ሌላውን ማዳን አለበት። አንዱ ጎሳ ሌላውን ጎሳ ከእሳት ነጥቆ ማዳን አለበት። አንዱ አንዱን ለማዳን መሯሯጥ ይኖርብናል። ነገር ግን እስኪ አንድ ልጠይቃችሁና ልጨርስ። በዚህ ሀገር እሳት መቼም በየጊዜው እንደሚነሳ የታወቀ ነገር ነው። የእሳት አደጋ መከላከያ ሰራተኞች የሚለብሱት ልብስ ምን አይነት ነው? ምን አይነት ነው የሚለብሱት ልብስ? አቤት አይነቱ ከለሩ ምንድነው? ቢጫ የአሜሪካ ብቻ ነው? የሀገሩ ሁሉ እንደዚህ ነው፣ በየሀገሩ እንደዚህ ነው መሰለህ አይደል እንዴ። ቢጫ ያ ቢጫ ልብስ ጠባዩ ምንድን ነው የሚለብሱት? በተቻለ መጠን እሳትን የሚከላከል ይሄውላችሁ። ብዙ ሳንቆፍር፣ ብዙ ሳንሄድ ምሳሌው እቤታችን አለ። በሀገራችን ሶስት አይነት ቀለሞች ያሉት ባንዲራ አለ። የመጀመሪያው ምንድነው? አረንጓዴ። ቀጥሎስ? ቢጫ። ቀጥሎ ቀይ። ጥሩ፣ ወደ ቢጫው ልሂድ። ምክንያቱም ቤተክርስቲያን የሚመለከት ቢጫው ነው። የዛሬውን አላውቅም፣ ድሮ ትምህርት ቤት የተባራቸው ለያንዳንዳቸው ትርጉም አላቸው ምሳሌ አላቸው። ቢጫው የምን ምሳሌ ነው? የምን ምሳሌ ነው ቢጫው? የሃይማኖት የአበባና ፍሬ ነው። ሃይማኖት መሆኑ ትዝ ይለኛል። ቢጫው የሃይማኖት ደጃዝማች በዛ የመነኩሴ ልብስ ነው ብለዋል። እሷን መልበስ አለበት። ይሄ ነገር የለም፣ እውነት ሆነ እና ምንድነው? አሁን ተመልከቱ፣ ቢጫውን ተመልከቱ። የአሜሪካን እሳት አደጋ መከላከያ ሠራተኞች፣ የሌሎችም ሀገሮች ከሆነ ወደ እሳቱ ከመሄዳቸው በፊት ቢጫውን ልብስ መልበስ አለባቸው። ለምን? እሳቱም ስለሚከላከል። እኛ ደግሞ ራህንተኑን የቢጫውን ልብስ እንተውና፣ እስቲ ለጊዜው ወደ ህይወታችን ስንመጣ የሀገራችን የባንዲራ ቀለም ቢጫው የሃይማኖት የአበባና ፍሬ ወይም የሃይማኖት ምሳሌ ነው። እያንዳንዳችን እሳትን ለማጥፋት ባል በሚስቱ ላይ ያለውን እሳት፣ ሚስትም በባሏ ላይ ያለውን እሳት፣ እኔ ቄሱ ደግሞ በእናንተ ላይ ያለውን፣ እናንተ በኔ ላይ ያለውን አንዱ ክፍለ ሀገር በሌላው ክፍለ ሀገር ያለውን እሳት፣ አንዱ ጎሳ በሌላው ያለውን እሳት ለማጥፋት ከፈለገ መጀመሪያ ቢጫውን ልብስ መልበስ ያስፈልጋል። ቢጫው ልብስ ምንድነው? ሃይማኖት። ሃይማኖት ሊኖረን ያስፈልጋል። እምነት ሊኖረን ያስፈልጋል። ከእግዚአብሔር ጋር ልንኖር ያስፈልጋል። እኛ እኮ እንደ ግራ አጋባ ነው። እግዚአብሔርን ሁልጊዜ ይመክረናል፣ ሁልጊዜ ይጠራናል፣ ሁልጊዜ ልጆች ይለናል። ሃይማኖት ጠፋ። ሁላችንም ስነ ምግባራችን ተሰባበረ። የጸሎት ልምድ የለን፣ የእግዚአብሔር ቃል ልምድ የለን። ወደ ቤተ ክርስቲያን ሲያንዳርስን ጊዜ ትርፍር ትርፍ ትርፉን ጊዜ ለእግዚአብሔር፣ ትርፉን ገንዘብ ለእግዚአብሔር። እንደ በአጠቃላይ ሃይማኖት የሚባለው ጠፋ። ደግሞ ትልቁ ሃይማኖት ሚስት የባህሏን ቃል ኪዳን ስታከብር፣ ባል የሚስቱን ቃል ኪዳን ሲያከብር፣ ክርስትና ያነሳችሁ እናት የአነሳችውን ያነሳችሁን ቃል ኪዳን ስታከብር፣ ክርስትና ልጅ ያነሳ አባት ሲያከብር ለሕዝቡ በሕዝቡ ፊት ቃል የገባ መሪ የገቡ መሪዎች ቃል ኪዳናቸውን ሲያከብሩ፣ ወይም ወታደሮች ቃል ኪዳናቸውን ሲያከብሩ፣ በአጠቃላይ በየተሰጣቸው የአገር መሪዎች በየስልጣናቸው ያን ገቡበትን ቃል ኪዳን ሲያከብሩ፣ ሁላችንም በየተሰጠን ቃል ኪዳናችን ስናከብር፣ ሃይማኖት ይኖረናል። ሃይማኖት ሊኖረን የሚችለው ቃል ኪዳን ልናከብር ምንችለው የጸሎት ልምድ ሲኖረን፣ የእግዚአብሔር ቃል ልምድ ሲኖረን፣ ከእግዚአብሔር ጋር መኖር ስንችል እራሳችን መግዛት ስንችል ያገባችሁ በቅዱስ ቁርባን፣ ያላገባችው እስክታገቡ ድረስ በእግዚአብሔር ቃል እየተቀደሳችሁ፣ በእግዚአብሔር ቃል እየጸናችሁ በተቻለ መጠን እየወድቅ እየወደቅ እየተነሳን፣ እራሳችን እየገዛን እግዚአብሔር ጋር ስንኖር እንዴት አይነት ግሩም ነው! እንኳን ኢትዮጵያ ውስጥ የተነሳውን እሳት ሱዳን እንዲነሳ፣ ኬንያ እንዲነሳ፣ አልፎ ተርፎ ከአፍሪካ ሌላ እንዲነሳ ተመልከቱ ማጥፋት እንችል ነበር። ዛሬ ነው ምነው፣ የመን ውስጥ የተነሳውን እሳት አባቶቻችን ድሮ የየመን ክርስቲያኖችን አባቶቻችን ቁጥር ስፍር የሌለው ሰራዊት ልከው በየመን ውስጥ የነበረውን እሳት አጥፍተው ክርስቲያኖችን አጽናንተው የፈረሱት አብያተ ክርስቲያናት ታድሰው እንደገና የመን የመን ሆና አልተመለሱም እንዴ? አባቶቻችን እኮ አገራችን እኮ የሌላውን የሌላውን እሳት ስታጠፋ ኖረች አገር ናት። አልፋ ተርፋ እንዲህ የሆነ እንደሆነ ተመልከቱ የራሳ የነደደውን እሳት እንደ ሌላው ቢቀር ሌላው ቢቀር ሌላ አንፈልግም፣ ራሳችን ማጥፋት እንችላለን። ደግሞ ሌላ ሊያጠፋልን የሚችል ሃይማኖት ሲኖር ነው። ታዲያ ያያችሁ እንደሆነ ሃይማኖት የለም። ሁሉም በኢሞሽን በስሜት ብቻ ነው። ኮሚቴ ቢመረጥ በስሜት ህንጻውን ቢሰራ በስሜት ብሩም ሲሰጥ በስሜት ምንም ሲደረግ በስሜት ወደ ቤተ ክርስቲያኑ እንጂ በስሜት በስሜት አይደለም። ያ ይሁን ግዴ ለመነሻ ይሁን። በእግዚአብሔር ፍቅር ወደ እግዚአብሔር ፍቅር መለወጥ አለበት። ወደ እግዚአብሔር ፍቅር የተለወጠ እንደሆነ እንኳን ከውጭ ጠላት መጥቶ ሀገራችን ይበካል በለበስነው ልብስ ላይ ዝንቦች ቢያርፉ ሰዓቱን ይፈጃቸዋል። ስለዚህ ሌላውን ለማዳር መጀመሪያ ራሳችን ሀይማኖት ሲኖረን ነው። ሌላው ምሳሌ ሌላው ምሳሌ የ አሜሪካን እሳት አደጋ ሰራተኞች በሄሊኮፕተርም ይሁን በዚህ በመኪና ሄደው የነደደውን እሳት አብዛኛውን ጊዜ ማለት ነው የሚነደውን እሳት እንግዲህ ምንድን ነው የሚለን ቃሉ እንደ አንዳንዶችም ከእሳት ነጥቃችሁ አደሚ ነ የሚለን ታዘናል። ከእሳት ነጥቀን ለማዳን በምድር እሳትን የሚያ የሚያጠፉ ሰዎችን ምሳሌ ማድረግ አለብን። ሩቅ ሳንሄድ ከዚሁ